ዶክተር ግርማይ ጤና ይስጥልኝ እንደምን አመሹ? ጤናስ እንደምን አመሽ አቶ ሰሎሞን፣ እግዚአብሔር ይመስገን። እስቲ በቅድሚያ ማንነትን እና የት እንዳሉ ያስተዋውቁኝ። እኔ ዶክተር ግርማ በረ ባላለው የምኖረው በጀርመን ሀገር ፍራንክፈርት ከተማ ነው። በዚህ በጀርመን የተለያዩ የትግራይ ኮሚኒቲ ማህበራት አሉ። የነዛ ጥምር ማህበራት አስተባባሪ ነው። ዶክተር ግርማይ ትናንት ሐሙስ ሰልፍ አድርጋችሁ ነበረ። ምንድን ነው የሰልፋችሁ ዓላማ? እንዴት ነው የጠራችሁት ሰልፉን? የሰልፉ ዓላማ ያው ሁሉም ዓለም ህብረተሰብ እንደሚያውቀው አሁን ያው በኢትዮጵያ ውስጥ በተለይ በፌዴራል መንግስትና በትግራይ ክልል ከባድ ጦርነት እየተካሄደ ነው እና እኛም እንደ ትግራይ ተወላጅ ኮሚኒቲ አባላት ይሄ የሚደረገው ጦርነት ያሳስበናል፣ እንደ ኢትዮጵያውያንም እንደ ትግራይ። ስለዚህ እኛ ሰልፉን የጠራ ነው በዚህ በውጭ ሀገር የምንኖሩ የትግራይ ተወላጆች፣ ይሄ ጦርነት ለማንም አይረጅም፣ የሰው ህይወት የሚያልቅበት ንብረት ሀብት የሚወድምበት ስለሆነ ይሄ ጦርነት በአስቸኳይ እንዲቆም ለጀርመን መንግስት መልእክት ለማስተላለፍ እና የጀርመን መንግስት የሚቻለውን ሁሉ አድርጎ ይሄ ጦርነት በአስቸኳይ ቁሞ በግጭት ውስጥ ያሉት አካላት ቶሎ ብለው ወደ ድርድርና ውይይት እንዲመጡ እንዲጠይቅልን በሚል ነው ሰልፉን የጠራ ነው። የምትደግፉት ወይም የምትቃወሙት ወገን አለ በዚህ ግጭት ውስጥ? እኛ ጦርነት ለማንም አይጠቅም ብለን ነው ምና ነው፣ ጦርነት የሚደግፍ አካል አይኖርም። እኛ ሁሉም ነገር በሰላምና በድርድር እንዲፈታ ነው ፍላጎታችን። ምክንያቱም በጦርነት ህዝብ ያልቃል፣ ንብረት ይወድማል አገርም ወደ መበታትን ሊያደርሰውም ስለሚችል፣ ስለዚህ የመደገፍ ያለመደገፍ ጉዳይ ሳይሆን እኛ ጦርነቱ ቁሞ ህዝብ መገላታት የለበትም፣ መሰደድ የለበትም፣ ንብረት መውደም የለበትም። ስለዚህ የፌዴራል መንግስቱም የክልል መንግስቱም ያላቸው ልዩነት በጠረጴዛ ዙሪያ ተቀምጠው መፍታት አለባቸው የሚል አቋም ነው ያለን። የሀገሪቱ ጠቅላይ ሚኒስትር ጦርነቱ የሚቆመው በክልሉ ያለው ኃይል ትጥቅ ሲፈታ ነው፣ ህጋዊ መንግስት ሲቋቋም ነው፣ ተጠያቂዎች ለፍርድ ሲቀርቡ ነው ብለው ነበረ። እንዴት ነው የእርስዎ ሀሳብ በዚህ ላይ? ያው እንዳልኩት እንደ ኮሚኒቲ ህብረተሰብ፣ ያው ጦርነት አንደግስም ያለው ነገርም ቶሎ እንዲቆም ነው የምፈልገው። ወደ እዛ ከሄድን ያው የፌዴራል መንግስቱ ለክልሉ ያለው መንግስት ህጋዊ አይደለም ይላል፣ ያው የክልሉ መንግስትም ፌዴራል ያለው መንግስት ህጋዊ አይደለም ይላል። ስለዚህ አንዱን ሌላው የመደገፍ ሳይሆን ሁለቱም እየራሳቸው የሚያነሱት ነገር ይኖራል። ስለዚህ ሁለቱም ይወቃቀሳሉ። ሁለቱም ያነሱት ነገር ይኖራል። በእኛ አስተያየት ግን እያልን ያለ ነው የፈለገው ልዩነት ይኖር፣ በክልል መንግስቱም በፌዴራል መንግስቱም ያላቸው ልዩነት ተቀምጠው በጠረጴዛ ዙሪያ በሰላም በድርድር መፍታት አለባቸው የሚል አቋም ነው ያለን ዶክተር ግርማይ በዚህ ግጭት ውስጥ ብዙ ሕይወት ለአደጋ ተጋልጧል። ብዙ ተሰዷል። በዚያ ላይ አሰቃቂ የሆነ ግፍ የተፈጸመባቸው ሰዎችም በመቶዎች የሚቆጠሩ ተጨፍጭፈዋል ብሎ አምነስቲ ኢንተርናሽናል አውጥቶ ነበር መግለጫ። ትናንት ይሄንን አይተውታል እና፣ ምንድን ነው ካዩት የእርሶ ምላሽ ለእንደዚህ አይነቱ ሁኔታ፣ ጦርነቱ ከተጀመረ ጀምሮ እንደ ሰብአዊ ካየ ነው የትናንቱም አይቼዋለሁ። ግን ያው ክልሉ ማንም ሰው እንደሚያውቀው መብራት የለም፣ ስልክ የለም፣ ኢንተርኔት የለም፣ መድኃኒት አይገባም። ስለዚህ ስንት ሰው እያለቀ ነው። ሆስፒታል ውስጡ ነው ኦክሲጅን አቶ የሚሞት ማአት ሰው ነው ያለው። በኮቪድ ምክንያት ሆስፒታል ላይ ያሉ መብራት ተቋርጦ ትናንትም የፌዴራል መንግስቱ በኃይል ማመንጫው ደብደባ ስለካሄደ አሁን መብራት የሚባል ነገር የለም። ሰብአዊ ግልጋሎትም የለም ክልሉ ውስጥ። ስለዚህ ግጭቶች ከተነሱ ጀምሮ ብዙ ነገሮች እናያለን። መረጃዎች እየወጡ ነው እዛም እዚህም ሲቪሊያን በተጎዱ ጭፍጨፋም እንደተካሄደ የሚወጡ ነገሮች አሉ። እኛ እንደ ግለሰብም እንደ ኢትዮጵያም ማንም ሰው መገደል የለበትም በግፍም ይሁን ሌላ ስለዚህ ግድያ እንቃወማለን። ግን በሁሉም አካባቢ እንዲህ ተደረገ እንዲህ ተደረገ የሚባሉ ነገሮች አሉ። ስለዚህ ማኒፑሌሽንም ሊኖር ስለሚችል የእኛ ትክክለኛ አቋም እያልን ያለ ነው። በማይካድራም ይሁን በሌሎች አካባቢዎች ተደረገ የሚባለው ነገር ገለልተኛ የሆነ አካል ተቋቁሞ ኮሚሽን ተቋቁሞ ጦርነት ባለበት አካባቢም እንዲሁ ኢትዮጵያ ውስጥ ማንም በሚያውቀው ያለፈ ሁለት ዓመቶች በየ ቦታው ግድያም ጭፍጨፋም ተደርገዋል። በጋምቤላም በወለጋም ስለዚህ ሁሉንም ያካተተ ኢንዲፐንደንት የሆነ ኮሚሽን ተቋቁሞ ኢንቨስቲጌት ተደርጎ የተደረጉ ነገሮች ማን ነው ያደረገው፣ በማን ነው የተደረገው የሚለው ነገር በኢንዲፐንደንት የሆነ ክሬዲብል የሆነ ሪፖርት ቀርቦ፣ በሪፖርቱ መሰረት ተጠያቂ የሚሆኑ አካላት ካሉም ወደ ፍርድ እንዲቀርቡ የእኛ ጽኑ አቋም ነው። ስለዚህ ሪፖርቶች ይወጣሉ። በተለያየ መልኩ ማኒፕሌሽንም ሊኖር ይችላል። ስለዚህ እኛ እያልን ያለው ክሬዲብል እንዲሆን ኢንዲፐንደንት ኮሚሽን ሊቋቋም በተባበሩ በሌሎች የሚመለከታቸው አካሎች ታማኝ እንዲሆን፣ ጭፍጨፋዎቹም እንዳልኩት አሁን የአሁኑ ጦርነት ባለበት አካባቢ ሳይሆን ሁለት ዓመት በየአካባቢ ሶስት ዓመት የሆነ ጭፍጨፋ ተካሂዷል። በየአካባቢ ጭፍጨፋ እየተደረገ ነው። ስለዚህ እነዚህ ሁሉ በአጠቃላይ ታይቶ ኮሚሽኑ ዲፕሊ አናላይዝ አድርጎ ይሄ ጭፍጨፋ እንዴት ነው እየተካሄደ ያለው፣ መቆም ያለበት እንዴት ነው በሚል ነገር ክሬዲብል የሆነ ሪፖርት ወጥቶ ተጠያቂዎች ካሉ እኛ ወደ ፍርድ እንዲቀርቡ የእኛም አቋም ነው። ሰው መገደል የለበትም መጨፍጨፍ የለበትም። ስለዚህ ይሄ ነው የኛ አቋም። ኢንዲፐንደንት ኮሚሽን ይቋቋም፣ ክሬዲብል የሆነ ኮሚሽን ይቋቋም፣ ኢንቨስቲጌት ያደርግ። አሁን ጦርነት ባለበት አካባቢ ዳንሻም ይሁን ማይካድራ፣ በሌሎችም አካባቢ በኢትዮጵያ ክልሎች የተደረጉ ጭፍጨፋዎች የሆኑ ግድያዎች መጠራት አለባቸው የሚል ቁርጥ ያለ አቋም ነው ያለን። ዶክተር ግርማይ ጥያቄያችሁን ለማን ነው በቀጥታ ያስገባችሁት? በርሊን ነው የተሰለፍ ነው። ከየ አካባቢው ወደ አምስት መቶ እስከ ስድስት መቶ የሚሆን ሰው ነው ሰልፉ ላይ የተገኘው። ስለዚህ የኛ ጥያቄ ቤዚክ ጥያቄያችን ቅድም እንዳልኩት የመጀመሪያ ጥያቄያችን ይሄ ጦርነት አውዳሚ ነው። ስለዚህ ወንድም ከወንድም ጋር የሚገዳደልበት ጦርነት ስለሆነ ይሄ ጦርነት በአስቸኳይ መቆም እንዳለበት፣ በትግራይም የተቋረጡ የህዝባዊ ግልጋሎቶች እንደ ስልክ፣ ኢንተርኔት፣ መብራት፣ ውሃ እና የመድኃኒት አቅርቦቶች በአስቸኳይ እንዲከፈቱ፣ በኢትዮጵያ በሙሉ ክልል በማንነታቸው ምክንያት የትግራይ ተወላጆች የሚደርስባቸው መፈናቀል፣ እስራት፣ ሀራስመንት እና ሽብር መቆም እንዳለበት፣ እንዲሁም የኤርትራ መንግስት በኢትዮጵያ ውስጥ ጉዳይ ጣልቃ ገብቶ በሚያደርገው የተለያየ ሚና አገሪቱ ወደ ባስ ችግር እየከተታ ስለሆነ በአስቸኳይ እንዲያቆም የሚል ለጀርመን መንግስት ለመርሃዊ መንግስት አንጀላ መርኬል ነው እኛ ደብዳቤ ያስገባ ነው። መልስ ሰጥተዋችኋል? አዎ፣ ልክ ሰልፉ ሊያልቅ ሲል ያዘጋጀነው ደብዳቤ ለመርሃዊ መንግስቷን ለማቅረብ ሄድን። ከቢሮ ተወካይ የሆነ ከውስጥ ከሳቸው ቢሮ መጥተው ያለው ጉዳይ አስረድተናቸዋል። ጉዳዩ ያው በጥሞናም እየተከታተሉት እንደሆነ አዌር እንደሆኑ ነግረውናል። ደብዳቤውም ለቻንስለር አንጀላ መርኬት እንደሚያቀርቡላቸውና በቅርቡ መልስም እንደሚሰጡን ነግረውናል። የኤርትራ መንግስት እንዳለበት በዚህ ውስጥ ጠቁመውኛል። አለበት ብላችሁ እንደምታምኑ የኤርትራ መንግስት ግን ይህንን አስተባብሏል። እናንተ ምን ማስረጃ አላችሁ? የኤርትራ መንግስት በጉዳዩ ውስጥ አለ ብሎ ለመክሰስ የኤርትራ መንግስት በጉዳይ እንዳለበት የሚያሳዩ የተለያዩ መረጃዎች አሉ፣ ማስረጃዎችም አሉ። በቅርቡ ጦርነቱ ከነበረበት አካባቢ ከሁመራ አካባቢም ተሰደው ወደ ሱዳን የገቡ የትግራይም የሌላ አካባቢም ተወላጆች አሉ። እነሱም እየገለጹት ያሉት የኤርትራ ወታደሮች ከኢትዮጵያ ወታደሮች ጎን ሆነው እየተዋጉ እንደሆኑ ነው። በሌላ በኩል ሁመራ ላይ ያሉ የእኛ ቤተሰቦችም ስላሉ ከባድ መሳሪያ ከኤርትራ ሳይት ድብደባ ይደርስባቸው እንደነበር ነግረውናል። ስለዚህ ይህ ሁሉ አጠቃለን ስናየው የተለያዩ እንቅስቃሴዎችም እየተደረጉ ነው፣ በኤርትራና በትግራይ በኩል ያለው። ስለዚህ የኤርትራ መንግስት እዚህ ጦርነት ውስጥ እጁ እንዳለበት የሚያጠራ ነገር ምንም ነገር የለም። ምክንያቱም ሰዎችም እየነገሩ ነው፣ መረጃም እየወጡ ነው፣ ድብደባም እየተካሄደ ነው። ከኤርትራ ሳይድ የሚመጣ የተለያየ ድብደባም አለ። ስለዚህ የሁሉ መረጃ ስላለን የኤርትራ መንግስት በጉዳዩ በግጭቱ ውስጥ እጁ እንዳለበት እኛ ያው እናምናለን። ያ ድብደባ በሲቪሎች መኖሪያ አካባቢዎች ወይም ሲቪሎች በብዛት በሚገኙባቸው አካባቢዎች ላይ ነው እየደረሰ ያለው የሚሉኝ። እንዲያውም የሚገርመው ነገር ድብደባው ትምህርት ቤት፣ የእምነት ተቋማት ላይ እና የሲቪሊያን መኖሪያ ላይ ነው ድብደባው የተካሄደው። እናንተም ማረጋገጥ ይችላላችሁ። ተሰደው ወደ ሱዳን የገቡ አሉ፣ ከድብደባ አምልጠው የገቡ አሉ። ስለዚህ ሱዳን ውስጥ ካምፖስ ገብተዋል። አሁን የተለያዩ ዓለም አቀፍ ተቋማትም እያነጋገሩላቸው ስለዚህ፣ ድብደባው የተካሄደው በሲቪሊያን ተቋማት ላይ ነው። ይሄ የእምነት ተቋም፣ ትምህርት ቤትም፣ መኖሪያም ላይ ነው። ስለዚህ ድብደባው የተካሄደው ያው ከዛ አካባቢ የሚመጡ መረጃዎች ያው የሲቪሊያን ቦታ ላይ ነው ድብደባው የተካሄደው የሚል ኢንፎርሜሽን ነው ያለን። እስካሁን ድረስ ከነዛ ከሚሏቸው ተቋማት የወጣ መረጃ የለም፣ ይህንን የሚደግፍ በእርግጥ እርሶ ያሉት። እናንተ ግን የሰማችሁት እዛው ከነበሩና ከዛ ከተፈናቀሉ ሰዎች ነው ነው እያሉኝ ያሉት? ትክክል። እሺ፣ ዶክተር ግርማ በርሄ ያመሰግናለሁኝ፣ ለጊዜው። እሺ፣ እኔም አመሰግናለሁ። ጤና ይስጥልኝ፣ ወይዘሮ ኪሩት እንደምን ዋሉ? እግዚአብሔር ይመስገን ደህና ዋልክ። እግዚአብሔር ይመስገን። የት ነው ያሉት? እስቲ ራሱን አስተዋውቁልኝ በቅድሚያ። ሂሩት ሀጎስ እባላለሁ። ዴንቨር ኮሎራዶ ነው የምኖረው። ዴንቨር መኖር ከጀመርኩኝ ሀያ ስምንት አመት ሆኑ። ሰልፍ እንዳደረጋችሁ ሰምቼ ነበርና ሂሩት ምንድን ነበር የሰልፋችሁ ዓላማ? መቼ እና የት ነው ያደረጋችሁት? ሰልፉን ያደረግነው ዴንቨር ውስጥ ነው፣ ያው ዴንቨር ዳውንታውን ካፒቶል ሂል አካባቢ ማለት ነው። ያደረግንበት ምክንያት ደግሞ ጦርነት አንፈልግም ጦርነት ይቁም በሚል ነው። ቦምብ መደረጉን ትግራይን ቦምብ ማድረግ ይቁም፣ ኤሌክትሪክ እንዲከፈት፣ ስልክም እሱን እሱን በሚል ነው። እንግዲህ ዋና መልእክት ልናስተላልፍ የፈለግነው ግን ጦርነት እንደማንፈልግ ነው። የምትደግፉት ወይም የምትቃወሙት ወገን አለ እንዴ በዚህ ጦርነት ውስጥ? በዚህ ጦርነት ውስጥ የምንደግፈው የምንቃወመው የሚባል ነገር ያለ አይመስለኝም። እኛ እዚህ እየኖርን በአሜሪካ እየኖርን እንትናን እንትናን ማለት አንችልም። ግን ካለው መሬት ላይ ካለው ሀቅ ተነስተን ግን ጦርነቱ ትግራይ ላይ ነው የሄደው። የጦርነቱ መጀመሪያ የተወሰኑ ሰዎችን እንይዛለን የሚል ነው። አሁን እየተደበደበ ያለው ግን የትግራይ ህዝብ ነው እና እኛ የምንቃወመው መደብደቡን፣ በአውሮፕላን መደብደቡን፣ መብራትና ውሃ፣ ኤሌክትሪሲቲ፣ ስልክ፣ ኢንተርኔት አፍኖ የሚደበደበውን ህዝብና ከቤተሰቦቻችን ጋር መገናኘት አልቻልንም። ምን እየሆኑ እንደሆነ አናውቅም። አሉ አይኑሩ የምናውቀው ነገር የለም። እና ተቃውሞ ሰልፋችንም እኛ እዚህ ላይ ነው። አሁን ማለት ነው የትግራይ ሕዝብ ነው ብለውኝ ነበር። እና የኢትዮጵያ መንግስት ግን ከሕዝብ ጋር ሳይሆን ከህወሀት ታጣቂዎች ጋር ነው እየተዋጋሁ ያለሁት። ግጭቱ የተጀመረውም የህወሀት ኃይል በመከላከያ ሰራዊቱ ላይ ጥቃት በመክፈቱ ምክንያት ነው ብሎ ነበረ። እርሶ ሲነግሩኝ ሕዝብ ብለውን የነገሩኝ ምንድን ነው? ለዚህ ማስደገፊያው እየተነገረን ያለንን ነው እኮ የምንሰማው። አሁን አብይ አህመድም ቴሌቪዥን ላይ ወጥቶ ከወራት በፊት እንግዲህ ይሄ የምንሰማው አሁን የሰሜን እዝ ወታደሮች የተከበቡብኝ የአስር ቀን በፊት ከአስራ አንድ ቀን በፊት የሰማናት ነገር ናት። ከወራት በፊት የትግራይ እናቶች እንዳታለቅሱ ብሎ አውጇል። እኛ ላለፈው ሁለት ዓመት ጦርነት ሊነሳ እንደሚችል በሚገባን መልኩ ነገሮች እየተካሄዱ ቆይተዋል። ከዘላንበሳ አካባቢም አንዳንዴ ከሆነ ጦር መጣ ይላል፣ ሄደት ይላል እና የሆነ የመከበብ ስሜት እየተሰማን ነው የከረም ነው። ከሁለት ዓመት በላይ ጦርነት ሊመጣብን እንደሚችል እያወቅን ነበር የከረም ነው። ግን በእግዚአብሔር ኃይል እሱ ይፈርስና ሰላም ይወርዳል የሚል ነገር ስለነበረን ነው እንጂ አንበጣ ነበር፣ አሁን በቅርብ ጊዜ አንበጣ ላይ ሊገቡ የነበሩ አውሮፕላኖች ድሮሎች ሁሉ እስኪከለከሉ ነው እና ጦርነት የታወጀብን ብለን የምናስበው ከሁለት ዓመት በፊት ነው። አሁን የሆነው ግን ያ ዝም ብለን እንደዚህ እየሆነ ነው እንዲህ ሊሆን ነው የምንለው ነገር ህጋዊ ሆኖ ጦርነቱ ላይ ህዝባችን ላይ እኛ ዚን ያለ ነው። እየበላን እየጠጣን ነው። መተኛት አንችልም፣ አንተኛም ግን አለን እዚህን ያለ ነው። ልንዋጋም አንችልም ግን የተወሰኑ ሰዎች ላይ ከሆነ ጦርነቱ እንዴት ተደርጎ ነው በቦምብ የሚደበደበው? አገር ራሱም የተናገረው ነው። በአክሱም በአዲግራት በመቀሌ እየተደበደበ እንዴት ነው የጦር ኃይሉን የሚደበደበው? በዛ መልኩ በዛ የእውነት ከሆነ ደግሞ ይሄ የጦር ኃይሉን ለመደብደብ ብቻ ከነበረ ማለትም መሳሪያውን አምጡ ስንላ እናምጣም አሉ የሚባል አይነት ውዥንብር ነበር። እንደዛ ከሆነ አምጡ አታምጡ አያስፈልግም ነበር ማለት ነው። ማለትም ምክንያቱም መሳሪያው ያለበትን ቦታ ብቻ ደብድቦ ሰተት ብሎ በቀናት ውስጥ የአንድ ቀን የሁለት ቀን ጦርነት ሊሆን ይችል ነበር ማለት ነው እንደሱ ነው እኮ መንግስት እያለ ያለው የመሳሪያ ማከማቻዎችን የጦር አካባቢዎችን የትጥቅ አካባቢዎችን ነው እየደበደብኩ ያለሁት ነው የሚለው መንግስት ስለዚህ ማለት እንደዛ ማለት ደግሞ የጦር መሳሪያዎቻቸው አልቀዋል ማለት ነው ተደብድበው ማን ነው ታዲያ አሁን እየተወጋ ያለው ዛሬስ ትናንትስ አውሮፕላኑ አውሮፕላን የደበደበው በዛ ላይ ሃይድሮ ፓወር ነው የተመታው። ያሁን የትናንትናው መሳሪያ ከሃይድሮ ፓወሩ ስር ስር ነበር ማለት ነው። መቀሌ ከተማ ውስጥስ መሳሪያ አለ አዲግራ ከተማ ውስጥስ መሳሪያ አለ እንደሱ ማለት ነው። እንግዲህ መሳሪያ ለመደብደብ ከሆነ አገር ነው እየተመታ ያለው ነው እኛ እያለን ያለ ነው ድምጻችንን ማሰማት የምንፈልገውም አገር እየተደበደበ ነው። ሰው ነው እየተደበደበ፣ ሰራተኛ ገበሬ ነው እየተደበደበ ያለው ነው የምንለው። እንደዛ ካልሆነማ ጦርነቱ ማለቅ ነበረበት አሁን ታዲያ አሁን ገብተዋል በቀናት ውስጥ ከአስር ቀን እኮ በላይ ፈጀኩ አሁን ይሄ ለምን እንግዲያ ይቺ የሰሜን እዝ እንትን ከሆነች ችግር ወይ ሰሜን እዝን እንዲህ ሆኖ እንዲህ ከተባለ ከወራት በፊት የወጣውስ የትግራይ እናቶች እንዳታለቅሱ የሚለው መልእክት እሳ ከመንግስት የመጣ መልእክት ምንድን ነበረ ጦርነቱ የሰሜን እዝ መተያዝም አለመያዝም እንዳልሆነ እናውቀዋለን ምርጫ አካሄዱ ምርጫ እንዳታካሄዱ ተብለው እየተወገዙ ነበር። አካሄዱ በሰላም አለፈ፣ ተመረጠ። ከምርጫው ጊዜ ጀምሮ ብዙ አይነት ዛቻ ነው የነበረው እውን ሆኖ ህዝብ እየተደበደበ ነው ወይዘሮ ሂሩት ሁኔታዎች ወደ ግጭት እንዳያመሩ ብዙ ጥረቶች ተደርገው ነበረ በሽማግሌዎች በሃይማኖት አባቶች በተለያዩ የህብረተሰብ መሪዎች ጥረቶች ሲደረጉ ቆይተው ነበረ እነዛ ሁሉ ሳይሳኩ ቀሩ ያልተሳኩት በክልሉ ባለስልጣናት እምቢተኛነት ነው ሲሉ የሚከሱ አሉ እርሶ ይከታተላሉ እናንተ በአጠቃላይ ይሄንን ጉዳይ የምታስተባብሩት እኛ ይሄን ጉዳይ አሁን እንዳልኩ ነው ለእኛ ጦርነት አንፈልግም ህዝቡ አይደ ደብደብ በሚለው ነው። ሰላማዊ ሰልፋችንን ያደረግ ነው ሽማግሌ ተልኮ ከነበረ ሁሉ ነገር በገለልተኛ አካል በስነ ስርዓት ሽማግሌዎቹ ምንድን ነበረ? ለምንድን ነው አሁን ይሄ ተደበደበብኝ የሚባለው ነገር ተወሰደብኝ የሚባለው ነገር በገለልተኛ ማዕከል እንዲመረመር ተደርጎ በትልቁ ለህዝብ ለምን አልቀረበም? እንደዛ ካልሆነ ይሄ መዘጋጋት ውስጥ ማፈኑ ማጨለሙስ ውስጥ ይሄ ሀቅ እንዳይወጣ የተደበቀ ነገር ነው የሚመስለው ነው የምንል ያለ ነው። አሁንም ያ ጥፋተኛ ነው ያ ጥፋተኛ አይደለም ያ እንታረቅ ሲል ይሄኛው አልታረቅም አለ ለማለት አንድ ሚዲያ ብቻ ነው እየተሰማ ያለው። ይሄ ደግሞ ፖለቲካዊ ችግር ነው የነበረው። ፖለቲካዊ ችግርን የውጭ ሀገርም አምጥቶ የምንም አምጥቶ ገለልተኛ አካል አምጥቶ በንግግር መፍታት ይቻል ነበረ። በንግግር ሳይሆን አሁን እኮ የትግራይ ክልል መሪዎች ወደ ሆነ ቦታ ሄደው እኮ አይደለም ጦርነት እየከፈቱ ያሉት እዛው ባሉበት ነው እኮ ጦር የተላከባቸው። ፖለቲካዊ ችግር ከነበረ በፖለቲካ ሊፈቱት ለምን አልፈለጉም? እኛ እኳ አሁን የምንሰማው ያለ ነው በአንድ ሚዲያ ብቻ የሚነገረውን ነገር ነው በሌላ ውስጥ ገለልተኛ አካል ነው በቃ እያልን ያለ ነው ገብቶ እንጂ እኛ ልንፈታው የምንችለው ነገር እኮ አይደለም ይሄ። ወይዘሮ ሂሩት፣ ከዛ ግንኙነት ከተቋረጠ ህዝቡ እየተደበደበ መሆኑን በምንድን ነው፣ ምን ማስረጃ አላችሁ? ህዝብ ላይ ድብደባ እየተካሄደ መሆኑን በኢትዮጵያ ሚዲያ በኢትዮጵያ ሚዲያ በምን እርግጠኛ ነው? እሱ ነው እኮ ጭንቀታችን እኮ አሁን አየር ደብድበናል ብለዋል፣ ሽረ ሽራሮን ይዘናል ብለዋል። ይህ ሁሉ ዝም ብሎ ይያዛል እንዴ ሳይደበደብ? እስካሁን ያለ ማቋረጥ እየተነገረን ነው በምንሰማው በዚሁ እና ተባራሪ ደግሞ እንግዲህ ምን እናደረጋለን? ትክክለኛ ምንጭ ከሌለ እኮ ፌስቡክ ላይ ያለውን አይተው ከሆነ ብዙ ነገር ነው ያለው ፌስቡክ ላይ እንትኑ እንደዚህ ያደረግናቸው ይህንንም እንደዚህ ያደረግናቸው። ወይዘሮ ሂሩት ለመሆኑ ስንት ትሆናላችሁ? ትናንት የተሰበሰባችሁት የወጣችሁት ለማን እናቀረባችሁ? ጥያቄዎቻችሁን ለማን ነው አቤት ያላችሁት? ለሚሰማ ነው አቤት ያልነው። እኛ ወደ ካፒቶል ሂል አካባቢ ሄድን። ቻናል ፎር በአጠገባችን ነበረ ሌሎችም ብናገኝ ደስ ይለን ነበር፣ ግን ከ ለቻናል ፎር ግን ምን ማለት እንደሆነ ምን እየደረሰብን እንደሆነ ነው የተናገርነው። ህዝብ እየተደበደበ እንደሆነ በቁጥር ይህን ያህል ልልህ አልችልም፣ ግን በጣም ብዙ ሰው ነበር። ከሺ በላይ እንደነበረ እርግጠኛ ነኝ። ይህንን በእርግጠኛ ልልህ አልችልም፣ ምን ያህል ከሺ በላይ ግን እንደሆነ ነው የማውቀው። ብዙ ሰው ነበረ። ብዙ ወጣት ነበር። የተጎዳ ወጣት ነው። እዚህ ተወልደው ያደጉ ወጣቶች ናቸው በብዛት ከሰላሳ ዓመት በፊት ቤተሰቦቻቸው ልክ እንደዚህ በእንደዚህ አይነት ሁኔታ ከትግራይ ምድር ወጥተው ወደ ሱዳን ሄደው ወደዚህ የመጡ ናቸው በብዛታቸው። የአንዳንዶቹ ወጣት ታሪክ የተናገሩትም ይሄንን ነው። ቤተሰቦቼ የነገሩኝ ከዛሬ እንደዚህ የአመት በፊት እንደዚህ እንደዚህ ሆነው ቦምብ ሲወረወርባቸው፣ ሐውዜን የድሮውንም ቦምብ እናውቀዋለን ሲወረወርባቸው ወጥተው የመጡት ሰዎች ልጅ ነኝ እያሉ ነው የተናገሩት። እንግዲህ እኛ ሳንደበድብ አውሮፕላን ያሳለፍናት በጣም ትንሽ ጊዜ ናት። አሁን መሆኑ ግን በዚህ ዘመን ደግሞ እንደገና መደብደባችን ያሳዝናል። ለመሆኑ እናንተ እንደ ኢትዮጵያውያን እንደ አካባቢውም ተወላጆች በነፃ አእምሮ ለመሟገት፣ ድምፆቻችሁን ለማሰማት ምን ያህል ዝግጁ ናችሁ? እኛ እንደ ኢትዮጵያውያን እንደ ትግራይ ኢትዮጵያውያን በነፃ አእምሮ ለመናገር ሁሌም ሁሌም ዝግጁ ነን። አሁን ከሁለት አመት በፊትም ከኢሳያስ ጋር እርቅ ሲፈጠር ደስ ብሎን እንዲሁም አብይ አህመድ አሊ ሲመጣ እኔ እኔ በእኔ በኩል ነው የምነግርህ በጣም ደስተኛ ነው የነበርኩት። ወጣት ነው፣ ነገሮችን ቶሎ ቶሎ ማድረግ ጀመረ እና ሌላ እንደው ይሁን ሲሉም ራሱ እኔ በጣም ተመችቶኝ ነበር። ምክንያቱም የኔ የኔ ህዝብ ይምራ ወይም ሲመራ እንዳልነበረ በአቅም ግን ከዛም ራሱ ወርዶ ሌላ ሰው መርቶ ኢትዮጵያ አንድ ሆና የማይወዱት የመሰላቸው አካል ተለይቶ ተገሎ ተመርታ በሰላም እንድንኖር በጣም ዝግጁ ነበርኩኝ። አሁንም ቢሆን ለማውራት ዝግጁ ነን። ማለት እኛ ምንም እናመጣው ነገር አለ እኛ ድምጽ ነው መሆን የምንችለው ውስጥ ላሉት፣ ግን በሰላም በድርድር የሚፈታ ነገር ቢፈታ ከእግዚአብሔር የወረደ ኃይል እንደሆነ አድርገን ነው የምንቆጥረው። ግን አሁን እያየ ሆነው እንደዛ አይደለም እየሆነ ያለው። ወይዘሮ ሂሩት ሀጎስ አመሰግናለሁኝ። ለጊዜው እግዜር ይስጥልኝ። አሜን አሜን፣ ለሁላችንም እሽ